The Voice of America Yeah, yeah, radio. I በተለያዩ የዩናይት ስቴትስ ግዛት ከተሞችና በአውሮፓ የሚኖሩ ኢትዮጵያውያን በተለያዩ የአገሪቱ ክፍሎች በታዩት በሰሞኑ እንቅስቃሴዎች ወቅት የኢትዮጵያ መንግስት ፈጽሟል ያሉትን የመብት ጥሰት በመቃወም የዛሬውን ጨምሮ መሰንበቻውን ሰላማዊ ሰልፎች አካሂደዋል። በዕለቱ አብይ ርዕስ ዝርዝር ዘገባ ይዘናል። ሳምንታዊ ቅንብሮች ሐኪሞን ይጠይቁና ንግድና ምጣኔ ሀብት በልዩ ልዩ ርዕሰ ጉዳዮች ዙሪያ የተሰናዱ ዝግጅቶች ይዘዋል። ጤና ስጥል እንደምናምሽታችኋል። ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ይዘን ከዛሬ ማክሰኞ ሐምሌ 10 2008 ዓ ም ስርጭታችን ጋር አስተናጋጆች እኔ አዳን ፍሳዬና አሉላ ከበደ ከአቀናባሪያችን ደሳላይ መኮንንና ከስርጭት መሐንዲሱ ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አራት ሺህ የሚሆኑ ወታደሮች በደቡብ ሱዳን እንዲመደቡ ያሳለፈውን ውሳኔ ለመቀበልም ሆነ ላለመቀበል የመወሰኑን ጉዳይ የደቡብ ሱዳን ፕሬዝዳንት ሳልቫኪር ለሀገሪቱ ምክር ቤት ትተውታል። የመንግስታቱ ድርጅት የጸጥታ ምክር ቤት ባለፈው አርብ የወታደሮቹን መላክ ጉዳይ አጽድቋል። በዩናይትድ ስቴትስ የረቀቀው ውሳኔ ደቡብ ሱዳን የወታደሮቹን የመመደብ ውሳኔ የማትቀበል ከሆነ የመሳሪያ ማዕቀብ እንደሚጣልባት ያመላክታል። ወታደሮቹ የሚመደቡት ጁባ ውስጥ ሲሆን ተልኳቸውን ለማስፈጸም ሲሉ አስፈላጊውን መንገድ ሁሉ እንዲጠቀሙ ስልጣን ተሰጥቷቸዋል። ፕሬዚደንት ሳልቫኪር የሀገሪቱ ሉዓላዊነት አደጋ ላይ የማይወድቅበት መሆኑን ለማረጋገጥ መንግስታቸው ከዓለም አቀፉ ህብረተሰብ ጋር እንደሚደራደር ገልጸዋል። ዩናይትድ ስቴትስ ባለፈው ወር የደቡብ ሱዳን ወታደሮች በሀገሪቱ መዲና ጁባ በውጭ አገሮች የረድኤት ሰራተኞች ላይ የፈጸሙትን ጥቃት በጥብቅ አወገዘች። ወታደሮቹ በመዲናይቱ በሚገኝ ሆቴል ውስጥ በበርካታ የውጭ አገር የረድኤት ሰራተኞች ላይ የወሲብ ጥቃት ጨምሮ በደል ፈጽመዋል፣ አንድ ጋዜጠኛም ተገድሏል ብለዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወር የደቡብ ሱዳን ባለስልጣናት ምርመራውን አካሂደው አስከፊና የፈሪ ጥቃቶች ያሏቸውን ፈጸሙ ያሏቸውን ሰዎች ተጠያቂ እንዲያደርጉም ጥሪ አቅርበዋል። አምባሳደሯ አያይዘውም የደቡብ ሱዳን መንግስት ወታደሮቹ በየጊዜው ካለምንም ተጠያቂነት ግድያና የወሲብ ጥቃቶችን እንዲፈጽሙ ይፈቅዳል ሲሉ ነቅፈዋል። የደቡብ ሱዳንን ሕዝብ ለመርዳት በመጣር ላይ ባሉት ብርቱ ግለሰቦች ላይ የሚፈጸሙት ይህን መሰል ጥቃቶች በስብና ላይ የተፈጸሙ ናቸው ሲሉም አምባሳደሯ ባወጡት መግለጫ ጠቅሰዋል። የዛምቢያው ፕሬዚደንት በጣም በተቀራረበ የድምፅ ብልጫ እንደገና ተመርጠዋል። ተቃዋሚዎቹ ግን የምርጫው ሂደት ተጭበርብሯል ይላሉ። የምርጫው ኮሚሽን የገዢው ፓርቲ መሪ ኤድጋር ሉንጉ የአምሳ ከመቶ ድምፅ አግኝተው ዋና ተወዳዳሪያቸውን ሂካይንዴ ሂቸሌማን እንዳሸነፉ አስታውቋል። የተባ የተባበረው የብሔራዊ ልማት ፓርቲ የተባለው የሂቸሌማ የሚመራው ፓርቲ አባላት ግን ባለፈው ሐሙስ የተካሄደው ምርጫ ተጭበርብሯል በሚል ለሀገሪቱ ህገ መንግስታዊ ፍርድ ቤት ይግባኝ እንደሚሉ ገልጸዋል። የተቃዋሚ ፓርቲ ምክትል ቃል አቀባይ ኮልኒዮስ ሙዊቷ በዚህ ምርጫ ላይ ያየነው ዝርፊያ ነው፣ የህዝብ ፍላጎት ተሰርቋል ብለዋል። ያም ሆነ ግን የህግና ደንባችንን ድክመት በማሳየቱ ወደ ነገ የተሻለ ምርጫ ያመራናል ሲሉም አክለውበታል። የመን ውስጥ በሳዑዲ አረቢያ የሚመራው የጥምረት ኃይል ትላንት ሀጃ በተባለው የሰሜን ክፍለ ግዛት ላይ ያካሄደው የአየር ድብደባ አንድ ሆስፒታልን መጥቶ ቢያንስ 11 ሰዎች መገደላቸው 19 ያህልም መቁሰላቸው ተዘገበ። ድንበር የለሽ ሐኪሞች የተባለው ዓለም አቀፍ የረድኤት ቡድን ከአመት ከአንድ ዓመት ባነሰ ጊዜ ውስጥ እንዲህ አይነት የአየር ድብደባ ሲደርስበት ለአራተኛ ጊዜ እንደሆነ ገልጠዋል። ከተቋማቱ አንዱ እንደተመታም ተናግሯል። አሁንም እንደገና በህሙማን እንዲሁም በአገር ውስጥና በዓለም አቀፍ ሰራተኞች የተሞላ ሆስፒታል ለሕክምና ተቋማትና ለበሽተኞች ደህንነት ቦታ በማይሰጥ ጦርነት ተደብድበዋል ሲሉ በየመን የቡድን አስቸኳይ ጊዜ ፕሮግራም አስተባባሪ ቴሬሳ ሳንክሪስቲቫል ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የአየር ድብደባውን አውግዘዋል። በሁለት ዓመታቱ የግጭት ወቅትም በየመን ያሉት ተዋጊ ወገኖች ከሰባ በላይ የሚሆኑ የጤና ጣቢያዎችን ደምስሰዋል ብለዋል። በዩናይትድ ስቴትስ ሪፐብሊካውያንን ወስ ወክለው የሚወዳደሩት ዶናልድ ትራምፕ ወደ አሜሪካ የሚፈልሱ ሰዎች የአሜሪካን እሴት የሚቀበሉና የአሜሪካን ሕዝብ የሚያከብሩ ብቻ እንዲሆኑ ለማድረግ የርዕዮተ ዓለማዊ አመለካከትን ያቀፈ ጥብቅ ምርመራ እንዲደረግባቸው ጥሪ አቅርበዋል። ትራምፕ የፍልሰትና የውጭ ፖሊሲ እቅዳቸውን ትላንት ይፋ ያደረጉት በኦሃዮ ክፍለ ግዛት ሲሆን፣ በአካባቢያቸው የተሰባሰቡት ሰዎች ከፍተኛ ድጋፍ አድርገውላቸዋል። ትራምፕ አያይዘውም ለፕሬዝዳንትነት ከተመረጡ ከባድ የሆነ አዲስ የፍልሰት ፖሊሲ እንደሚያረቁ ጠቁመዋል። ወደ ሀገሪቱ ለመግባት የሚፈልጉት የውጭ ተወላጆች ጥላቻን የሚደግፉና በዩናይትድ ስቴትስ መንግሥት የማያምኑ ሰዎች እንዳይገቡ ለመከላከል ሲባል በጥብቅ ምርመራ በኩል ያልፋሉ ብለዋል። ትራምፕ አያይዘውም አሸባሪነትን የመርዳት ታሪክ ካላቸው እጅግ ያልተረጋጉና አደገኛ ከሆኑ አካባቢዎች በጊዜያዊ መልክ ወደ ዩናይትድ ስቴትስ እንዳይገቡ እንደሚያግዱ ጠቁመዋል። የሩሲያ ተዋጊ አውሮፕላኖች ሶሪያ ውስጥ በሚገኙ ተቃዋሚዎች ላይ የአየር ድብደባ ለማካሄድ ለመጀመሪያ ጊዜ ከኢራን የአየር ሰፈር እንደተነሱ ሩሲያ ዛሬ ገለጠች። የሩሲያ መከላከያ ሚኒስቴር እንደሚለው ቲዩ ሀያ ሁለት ኤም ሶስት የተባሉ የረዥም ርቀት የአየር ድብደባ የሚያካሂዱ ተዋጊ አውሮፕላኖች ኤስዩ 34 የተባሉ ፋናዋጊ አውሮፕላኖች ከኢራን መዲና ቴህራን 280 ኪሎ ሜትሮች ርቆ ከሚገኘው ሀሜዳን የአውሮፕላን ጣቢያ ነበር የተነሱት። የአየር ድብደባዎቹ አምስት የመሳሪያ የጥይትና የነዳጅ ዘይት መጋዘኖችንም እንዲሁም እስላማዊ ግዛት ነኝ የሚለውን ቡድን ማሰልጠኛ ጣቢያዎች እንደደበደቡ፣ በአሌፖ በዴሪዞርና በኢድሊብ ያሉትን የጃብሃት አልኑስራ አሸባሪ ቡድኖች የማሰልጠኛ ቦታዎችም እንደመቱ የሩሲያ መከላከያ ሚኒስትር ጠቁመዋል። በአንጎላና በመጨረሻም በአንጎላና በኮንጎ ዲሞክራሲያዊ ሪፑብሊክ የቢጫ ወባ ወረርሽኝ ለመከላከል በተያዘ ጥረት ቁጥሩ ከ14 ሚሊዮን የሚል ሕዝብ የመከላከል ክትባት ሊሰጠው መሆኑ ተዘገበ። በአፍሪቃ የመጀመሪያው ግዙፍ የመከላከያ ዘመቻ ያለው ያለው የዓለም የጤና ድርጅት ዳብሊችኦ ነው የአስቸኳይ ጊዜ የክትባት መርሃ ግብሩን የሚያስተባብረው ዘጋቢያችን ሊዛ ሽላይን ከጀነባ ያጠናቀረችውን ዘገባ አሉላ ከበድ ያቀርበዋል። እንዲህ ከፍተኛ ቁጥር የሚያሳትፍ የክትባት ዘመቻ ለወትሮ ከሶስት እስከ ስድስት ወራት ዝግጅት ይጠይቃል። ወረርሽኙ በስፋት ሊዛመት የሚችልበት የክረምት ወራት ከመግባቱ አስቀድሞ ታዲያ በመስከረም ወር መጀመርን ጠይቋል። ቢጫ ወባ በአብዛኛው በገጠራማ ቦታዎችና የመከላከያ ክትባት በሚገባ በማይሰጥባቸው አካባቢዎች ላይ ነው የሚታየው። የዓለም የዓለም አቀፉ የጤና ድርጅት በከተማ ቦታዎች በከፍተኛ ሁኔታ በመታየቱና ሰዎችንም እስከ ህልፈት ያደረሰ ያለው የወባ ወለድ በሽታ በጣም እንዳሳሰበው ነው የገለጠው የደብሊዩ ኤች ኦ ቃል አቀባይ ታሪክ ጃስፋሪክ ለአሜሪካ ድምፅ እንደገለጡት በአለም በከፍተኛ ደረጃ በመባዛቱ ወይም በመራባቱ ጉዳዩ አሳሳቢ ሆኗል ነው ያሉት ኢንክሪዚንግ ኦርባናይዜሽን ኢንክሪዚንግ ሞቢሊቲ ኤንቫይሮንመንታል ቼንጅስ ከተሞች በፍጥነት በማደግ ላይ ናቸው። እንቅስቃሴዎችም እንዲሁ። የዓለማችን የአየር ንብረት ለውጥ በወባ ትንኝ ምክንያት ለሚከሰቱ በሽታዎች መስፋፋት የራሱ የሆነ አስተዋጽኦ እያደረገም ይገኛል። ነገር ግን ክትባቶችን በበቂ በማዳረስ ልንቆጣጠረው እንችላለን ብዬ አስባለሁ። ስለዚህ አለማችን ከዓለም በዓለም ከመስፋፋቱ በፊት እንዴት ልንቆጣጠረው እንችላለን የሚለው ነው ያሉት። ቃል አቀባዩ የአስቸኳይ ጊዜ ሰራተኞች የቢጫ ወባ ወረርሽኝን የዓለም አቀፍ የጤና ስጋት ደቃኝነት ለመመርመር በመጪው ሳምንታት ውስጥ እንደሚሰበሰቡ የዓለሙ ጤና ድርጅት ደብሊዎች አመልክቷል። አድማጮች፣ ለሰዓቱ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አስተናጋጆቻችሁ አሉላ ከበደና አዳነች ፍሰሐየንን በአለም ዜናዎች የጀመርነው መደበኛው ፕሮግራማችን በ19፣ በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ የት ብለው ከሚቀርቡት ዝግጅቶች አንዱ ሁለቱን እንደመምሻ ጎንደር፣ የተለወጠ ነገር የለም ምንም አይነት እንቅስቃሴ እየተደረገ አይደለም። እንደውም በሌላ ወረዳዎች አካባቢ አለፋት አቁሳ የሚባል አካባቢና አምባ ጊዮርጊስ ግጭቶች ነበሩ። ትላንትና የመኢአድ ምክትል ፕሬዚዳንት አቶ ሙልጌታ አበበ ናቸው። በአማራ ክልል ቃል አቀባይም መግለጫ ሰጥተዋል። የጸጥታ መዋቅሩም ባለው መረጃ የሕብረተሰቡን ሕይወት፣ የሕብረተሰቡን ሀብት ንብረት ወደ ውድመትና ወደ ጥፋት የሚያመሩ እንቅስቃሴዎች ሊታዩ በታሰበባቸውና በቂ ዝግጅት በተደረገባቸው አካባቢዎች ባለው መረጃ መሰረት ላይ አድርጎ ይንቀሳቀሳል። የክልሉ ኮሚኒኬሽንስ ጽህፈት ቤት ቃል አቀባይ አቶ ንጉሱ ጥላሁን ናቸው። የሁለቱም ዘገባዎች ዝርዝር ቆየት ብለው በሚቀርበው የዜና መጽሔት ትንታኔ ይቀርባል። አድማጮች፣ አሁን ወደ ቀዳሚው አብይ ርዕስ ቀደም ብለን በመግቢያችን የጠቆምነው ርዕስ ነው። የምሽቱ አቢይ ርዕስ በተለያዩ የአሜሪካ ግዛቶችና በአውሮፓ የሚኖሩ ኢትዮጵያውያን የኢትዮጵያ መንግስት፣ በሰሞኑ እንቅስቃሴዎች ወቅት ፈጽሟል ያሏቸውን የመብት ጥሰቶች በመቃወም ነው ሰላማዊ ሰልፎችን ያካሄዱት። የተቃውሞ ሰልፎቹ ዋሽንግተን ዲሲ ውስጥ ባለፈው ሳምንት፣ ቦስተን በተመሳሳይ በትላንትናው እለት፣ ለንደን ትላንት፣ ቦስተን ባለፈው እሁድ ለንደን ትላንት ዛሬ ደግሞ በዩናይትድ ስቴትስ ዋ ቺካጎ ከተማና በአውሮፓ ጄኔቫ ላይ ተካሂደዋል። አዲሱ አበበ በየስፍራው ስልክ በመደወል የሚከተለውን አቀናብሯል። ዛሬ አውሮፓ ውስጥ በጄኔቫ ከተካሄደው ይጀምራል። ከሰልፉ አስተባባሪዎች አንዱ የሆኑትና የሚዲያ ኃላፊ መሆናቸውንም የገለጡልኝ አቶ ጴጥሮስ አሸናፊ የሰልፉን ዓላማ በማስረዳት ይጀምራሉ። ገዢው መንግስት በዜጎቻችን ላይ የፈጸመውን ጭፍጨፋ በመቃወም የተዘጋጀ ግብረ ኃይል ነው። ከሁሉም ኮሚኒቲዎች የተዋቀረ ኮሚቴ ነው። አሁን በተባበሩት መንግስታት ዋና መስሪያ ቤት ያው ጄኔቫ የሚገኘው ፊት ለፊት ላይ ተቃውሟችንን እያሰማን ነው። ያለንበት ቦታ ለሁሉም የመንግስታቱ መስሪያ ቤትና ለሚዲያዎች ቅርብ ቦታ እና ለእይታ ጥሩ ቦታ ስለሆነ እዛ ሆነን መፎክር በማሰማት በመንገደኛ ሁሉ የገዢውን መንግስት ስርዓት አምባገነንነት የሚያረጋግጡ አንዳንድ ዶክመንቶችን በመበተን እና የተለያዩ መፎክሮችን እያሰማን የተለያዩ ሰዎችም እነ ዶክተር አረጋዊ በርሄ የኦጋዴን አካባቢ የመጡ ወገኖቻችን የዛን አካባቢ ችግር በተመለከተም ንግግር አድርገዋል። የኦሮሞ ኮሚኒቲ በስዊዘርላንድ ይሄ ለረጅም ጊዜ ስዊዘርላንድ ውስጥ የቆየ ትልቅ ኮሚኒቲ ነው። የዛ ኮሚኒቲ አባላትም እንደዚሁ ንግግር አድርገዋል። ዶክተር አረጋዊ በርሄ ሰሞኑን አስራ ስድስት የትግራይ ተወላጆች የኢትዮጵያ መንግስት ከስልጣን እንዲወርድ ብለው መግለጫ በማውጣታቸው ያንን በተመለከተ የትግራይ ሕዝብ የገዢው መንግስት መጠቀሚያ እንደማይሆን ታቸው አስረግጠው ተናግረዋል። ይህን ዝግጅትም በበላይነት ያዘጋጀው በዚህ የሚገኘው አዲሱ ግብረ ኃይልም ደግሞ ከአሁን በኋላ ስለሚኖሩ ቀጣይ ስትራቴጂዎች በስዊዘርላንድ ውስጥ ማለት ነው፣ ተነጋግረንበታል። መልእክት አስተላልፈናል። ሌሎችም እንግዶቻችን ንግግር እያደረጉ በሀገራችን ጉዳይ ላይ ሰሞኑን በተፈጠረ ሁኔታ ቅሬታችንን፣ ኢትዮጵያ መንግስት ላይ ያለንን ተቃውሞ እየገለጽን ያለን ምን ምንድን ናቸው የሚሉት ሊያነብሉ ይችላሉ። አንዳንዶች በአምባ ገነኖች ጥይት በቂት የፈሰሰው የኦሮሞ ወንድሞቻችን ደም የእኛ ደም ነው። በአምባ ገነኖች ጥይት የፈሰሰው የአማራ ወንድሞቻችን ደም የኛም ደም ነው። በአማራ ወገኖቻችን ላይ የተነጣጠረው የዘር ማጥፋት ዘመቻ በአስቸኳይ ይቁም። የአማራ እና የኦሮሞ ህዝብ በማጋጨት ስልጣን ማራዘም አክትሟል። ኢትዮጵያ በክብር ለዘላለም ትኑር። ወያኔ መወገድ አለበት። መገደል መሰደድ፣ መራብ ይብቃን። የሽግግር መንግስት በአስቸኳይ ይቋቋምልን። ኢትዮጵያን ለማዳን ሁላችንም በአንድነት እንነሳ። በእርዳታ የተገኘን ገንዘብ ለፖለቲካ መሳሪያ መጠቀሚያነት ይቁም። የግፍ አገዛዝ ይብቃ። ዘረኝነት ይብቃ። መሬት ችብቸባ ይብቃ። የሚሉት እንግዲህ ጥቂቶቹ ናቸው። ደብዳቤ ጽፋችሁ ነው በቃል ነው ለድርጅቱ መስሪያ ቤት አቤት ያላችሁት? ደብዳቤ ለዚህ በተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ኮሚሽነር ለሆኑት ለልዑል ዛይድ ራአድ አልሁሴን ባለፈው ሳምንት የኢትዮጵያ መንግስት በኦሮሚያ እና በአማራ ክልሎች ከዘጠና በላይ ንጹሐን ዜጎችን መጨፍጨፉን እና የመንግስታቱ ድርጅት አጣሪ ገለልተኛ ቡድን ገብቶ እንዲመረምር የሚል ደብዳቤ ኮሚሽነሩ ጽፎ ስለነበረ ለዛ ድጋፋችንን ለመስጠት ና አሁንም ቢሆን የኢትዮጵያ ጉዳይ የኢትዮጵያ መንግስት ሰብአዊ መብት ጥሰቱን እስካላከበረ ድረስ የመንግስታቱ ድርጅት ጫና እንዲያደርግበት የሚያሳስብ ደብዳቤ ለሳቸው አስገብተናል። ከዚህ ቀደም የተላለፈው ውሳኔ ተግባራዊ እንዲሆን ጫና የሚሰጥ አቤቱታን ያቀረባችሁት ማለት ነው። ዛሬ አቤቱታ ነው። በዛው እንዲቀጥሉበት ና እስካሁን ባለፈው ልዑሉ የተጻፉት ደብዳቤ ምስከናችንን የሚገልጽ ደብዳቤ ነው የጻፍንላቸው። በዛው ከቢሮ ወጥተው ያነጋገሯችሁ ባለስልጣናት አሉ? አቶ ጴጥሮስ፣ እሳቸው የሁማን ራይት ወካዮች በር ላይ እየጠበቁን ነው። ለሰላሳ ደቂቃ ገብተው እንደሚያወያዩን አስቀድመን ቀጠሮ ስላያዝን ከእነሱ ጋር በአካል እንገናኛለን። ደብዳቤውን አስቀድመን በአድራሻቸው እና በኢሜላቸው በኩል ገቢ አድርገናል። ከየት ከየት ከተሞች ተሰባስበዋል ኢትዮጵያውያን እና ቁጥራችሁ ውስጥ ምን ያህል ይሆናል? በጣም በርካታ ኢትዮጵያዊ ነው የመጣው። ከእንግዲህ ጀኔቫ የፈረንሳይ ድንበር ነች። ለፈረንሳ አካባቢ የምትቀርብ ነች። ከፈረንሳይም ከተወሰኑ ከተሞች ከሊዮን፣ ከማርሴይ የመጡ አሉ። ከስዊዘርላንድ ደግሞ ከዚሪክ፣ ከባዝል፣ ከሳንት ጋለን፣ ከበርን፣ ከሎዛን፣ ከፍሪቡርግ እና እንደዚሁ በጀኔቫ እና በአካባቢዋ ከሚገኙ ኢትዮጵያያኖች ናቸው። በአጠቃላይ ከሶስት መቶ ሀምሳ በላይ ኢትዮጵያያኖች በትንሹ ሰላማዊ ሰልፍ ላይ ተገኝተዋል። ወዲህ ወደ ዩናይትድ ስቴትስ ስንመጣ ቺካጎ ውስጥ የተካሄደውን የተቃውሞ ሰልፍ ደግሞ እናገኛለን። አበራ ሲሳይ ይህን የቺካጎውን ሰልፍ ካስተባበሩት አንዱ ናቸው። አላማውን፣ የተያዙትን መፈክሮች ይዘት ጭምር ገልጠውልኛል። የተሰለፍነው ከኢትዮጵያ ሕዝብ ጋር ለመቆም ነው፣ ያለውን ግድያ ለመቃወም፣ ከህዝባችን ጋር አንድነት ለማሳየት። ግድያ ተፈጸመ ኢትዮጵያው ያለው ኦሮሞውም፣ አማራውም ሁሉንም የሚመለከት የሚያንጸባርቅ ነው። የት ግድያ? የት ነው ተፈጸመ የምትሉት? ግድያ የተፈጸመው በጎንደር፣ በጎጃም በድብረ ታቦር በኦሮሞ ክልል ብዙ ግድያዎች ተደርጓል። ያንን በመቃወም ነው የተነሳ። ስትከሱ እንግዲህ መረጃ ያስፈልጋል። መረጃ ይዛችኋል ለግድያዎቹ? እንግዲህ መረጃዎች እናያለን፣ በጋዜጣውም እናያለን፣ በእሳትም የሚቀርቡትን ዜናዎች እንከታተላለን። አልጀዚራም በደንብ አድርጎ ሪፖርት አድርጎታል። እዚህ ላሉት ሎካል ሚዲያ በሙሉ ፕሬስ ሪሊዝ አንዱ በጣም ታርጌት ማድረግ የፈለግ ነው፣ ዌስተርን ሚዲያስ የምዕራባውን የጋዜጣ የኢትዮጵያን ሁኔታ ስላላቀረቡ እነሱ መስሪያ ቤቶች በር እየሄድን ነው። እየጮሆን ያለ እነሱ ላይም ክስ አለን ነው የሚሉኝ። የኢትዮጵያን ጉዳይ አልዘገቡም ነው ነገሩ እንዳሉኝ። አልዘገቡም፣ ጠቅላላ ዘግተውታል። ማን ነው ይህን ሰልፍ ያስተባበረው? ኮሚኒቲው የማህበረሰቡ ጽህፈት ቤት ነው። አይ ኢትዮጵያውያን፣ ሀገር የተቆረቆሩ ኢትዮጵያውያን ናቸው። ከየት ከየት ተሰባሰቡ? ከጭቃ ከከተማ ወጣ ያሉ፣ ከሌላ ስቴት ወይም ግዛት የመጡ ኢትዮጵያን አሉ። አብዛኛው የማየው እዚሁ ቺካጎ እና አካባቢዋ ያሉ፣ ከምልዋኪም ያሉ ይመስለኛል። ይህንን ተቃውሟችሁን ወይም ክሳችሁን ለምትከሱት መንግስት ማለት ለኢትዮጵያ መንግስት የምታደርሱበት መንገድ አለ? አዎ እንግዲህ፣ አንዳንድ እዚህ ሀገር ሴኔተሮችን አድራሻዎች ይዘናል በፕሬስ ሪሊስታችን ልካለን። እንዲሁም ከአንዳንዶቹ ጋር ቀጠሮም ይዘናል ለማነጋገር። ለኢትዮጵያ መንግስት ለራሱ ስለምትከሱት መንግስት ማለት ነው ለኢትዮጵያ መንግስት የህዝባችንን መግደሉ እያቆም ነው ድማ እንዲያረግን የጠየቅን ያለ ነው። መልካም በጣም አመሰግናለሁ። እግዚአብሔር ይስጥልኝ ለዛሬው እንግዲህ። እሺ እናመሰግናለሁ። ሌላው በኢትዮጵያ መንግስት ላይ ያነጣጠረ የተቃውሞ ሰልፍ ትላንት የተካሄደው በሎንዶን ነው። ይህ ሰልፈኛው ኢትዮጵያ ውስጥ ይፈጸማል ያለውን የሰብአዊ መብት ረገጣ በመቃወም የተካሄደው ትዕይንተ ህዝብ ሰላማዊና በጥሩ መንፈስ የተካሄደ፣ ኃላፊነትን በተሞላበት ሁኔታ መከናወኑን አስተባባሪዎቹ ገልጠዋል። ከያዛቸው መፈክሮች መካከልም የእንግሊዝ መንግሥት ከኢትዮጵያ ህዝብ ጎን ቁም፣ የወያኔ የዘር ማጽዳት ያሉት ዘመቻ ይቁም፣ የፖለቲካ እስረኞች ይፈቱ፣ ጋዜጠኞችን ማዋከብና ማሰር ይቁም ወዘተረፈ የሚሉ ይገኙባቸዋል። ቀደም ሲል ለተሰማውም ሆነ በአጠቃላይ የኢትዮጵያ መንግሥት እየፈጸመ ነው ስለተባለው የመብት ረገጣ ወይም ከሥልጣን ይውረድ ጥያቄ አቶ መሐመድ ሰይድ የመንግሥታቸውን መልስ ይዘዋል። አቶ መሐመድ በነገራችን ላይ በመንግሥት ኮሚኒኬሽንስ ሚኒስቴር ጽህፈት ቤት የህዝብ ግንኙነት ኃላፊ ናቸው። በርቀት ሆነው አጠቃላይ ስራ ሀገራችን የተሟላ መረጃ ሳይኖራቸው አስተያየት የሚሰጡ የተሳሳተ አቋም የሚይዙ ተቋማትን በተመለከተ ከዚህ ቀደምም እንደታየው አንደኛ የሚያስተላልፏቸው መረጃዎች ተጨባጭነት ያላቸው አይደሉም። ተጨባጭነት ያጣበት ምክንያትም ምንድን ነው ስንል በርቀት ሆነው የተለያየ ቅሬታ ያላቸው አካላት ከራሳቸው ኢንተረስትና የግል ጥቅም ተነስተው የሚያስተላልፉላቸውን ያልተጨበጡ፣ ትክክለኛነታቸው ጥያቄ ውስጥ የገቡ መረጃዎችን ይዘው ከነዚህ መረጃዎችን ደግሞ ተነስተው ድምዳሜ ላይ ደርሰው ትክክል ያልሆነ የሀገራችንን ትክክለኛ ገጽታ የማያንጸባርቅ መረጃዎችን ነው በየጊዜው የሚያስተላልፉትና የተለመደ ነው። ከዛ ይልቅ ግን ትክክለኛ መረጃ ለማግኘት ጥረት ቢያደርጉ የተሻለ ነው የሚል አቶ መሀመድ በተለይ የመብት ረገጣውን ማለት የኢትዮጵያ መንግስት ሰብአዊ መብት ይረግጣል ተብሎ የሚቀርበውን ክስ በሚመለከት ይህን ብለዋል። የኢትዮጵያ ሰብአዊ መብት ኮሚሽንም በተለያየ ወቅት በአንዳንድ የሀገሪቱ ክልሎች የሚከሰቱ ችግሮችን እስከታች ወርዶ በመፈተሽና በማጣራት ውጤቱንም ጭምር ለህዝብ ይፋ ያደረገበት ያደረገበትና በህግም ጭምር መጠየቅ ያለባቸው አካላት ከዚህም ከዛም ሳይል ለህዝብ ግልጽ ያደረገበት ሂደት ነው ያለው። መንግስት እንደነዚህ አይነት ማጣራቶችን የሚያካሄደው ለማንም ብሎ ሳይሆን ለህዝብ ካለው አጠቃላይ ውግንና ነው ና ከዚህ ጋር በተያያዘ በአጠቃላይ ለህግ የበላይነት የሚገዛ ና በህግ የበላይነት የሚያምን ስርዓት ነው በኢትዮጵያ ያለው እና በውስጥ ያሉ ችግሮችን አይቶ ፈትሾ ለማረም አቅም ያለው መንግስትና ስርዓት ነው በኢትዮጵያ ያለው ና በዛ ደረጃ አስፈላጊ ነው የሚል እምነት የለኝም። ይህን የመሰለ በኢትዮጵያ መንግስት ላይ የሚካሄድ ተቃውሞ በተለያዩ በአውሮፓም ሆነ በአሜሪካ እንደሚከናወኑ የተለያዩ መልእክቶች ይደርሱናል። መረጃም ሆነ ተጠያቂ ወገኖችን ካገኘን እኛም ለማቅረብ እንሞክራለን። ለአሁኑ በዚህ በቃ። የኢትዮጵያ መንግስት በአገር ውስጥ በተካሄዱ ተቃውሞዎች ላይ የተካፈሉ አንዳንዶች ፈንጂ ጭምር የታጠቁና የጸጥታ ኃይሎችንም ያጠቁ ንብረት ያወደሙ ናቸው፣ የሀገሪቱን ሰላምና ደህንነት የማስጠበቅ ኃላፊነት አለብኝም ሲል ለተለያዩ መገናኛ ብዙኃን በሰጣቸው መግለጫዎች ጠቁሟል። ተከታዩም የመጽሔት ርዕስ ከዚሁ ወቅታዊ ጉዳይ ጋር የሚያቆየን ይሆናል። በጎንደርና በደብረ ማርቆስ ከትናንት በስቲያ የጀመረ የስራ ማቆም አድማ ዛሬም ቀጥሎ መዋሉን የመላው ኢትዮጵያ አንድነት ድርጅት አስታውቀዋል። የድርጅቱ ምክትል ፕሬዚዳንት አቶ ሙሉጌታ አበበ ማምሻው ላይ በሰጡን መግለጫ በጎንደር አካባቢ ባሉ ስፍራዎች ትናንት ግጭቶች እንደነበሩ አመልክተዋል። በሌላ በኩል ደግሞ መንግስት ሁኔታውን እያረጋጋ መሆኑንና አሁን በክልሉ ያሉ ሁኔታዎች ሰላማዊ መሆናቸውን የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ገልጠዋል ሰለሞን አባተ ዝርዝሩን ይዘዋል። በምዕራብ አማራ ጎንደርና ደብረ ማርቆስ ከተሞች ውስጥ ከትናንት በስተያና ትናንት ከዚሁ ሥራ የማቆም አድማ በተጨማሪ ጎንደር አካባቢ ባሉ ስፍራዎች ትናንት ግጭቶችም እንደነበሩ የመኢአዱ ምክትል ሊቀመንበር አቶ ሙሉጌታ አበበ ነግረውኛል። ጎንደር የተለወጠ ነገር የለም። ምንም አይነት እንቅስቃሴ እየተደረገ አይደለም። እንደውም በሌላ ወረዳዎች አካባቢ አለፋ ጣቁሳ የሚባል አካባቢና አምባ ጊዮርጊስ ግጭቶች ነበሩ። ትላንትና ስረኞችን እረኞችን እናፈታለን እናስፈታለን የሚል የህዝብ እርምጃ ነበር። አለፋ ላይ የተወሰኑ አንድ አራት ካቢኔዎች ቤታቸውን፣ ንብረታቸውን ማለት እርምጃ የመውሰድና እነሱን የማባረር ስም ነገሮች ነበሩ። ካቢኔ ማለት የመንግስት ካቢኔዎች በወረዳው አስተዳደር ስር የሚሰበሰቡ አሉ፣ እንደ ስራ አስፈጣኒ ማለት ነው። እነሱ ላይም እርምጃ እንደተወሰደ ነው ያለኝ መረጃ። ምን አይነት እርምጃ ነው? የሀይል እርምጃ። ቤታቸው ንብረታቸው ላይ ህዝቡ ወስዶ እነሱም ከዚያ ከተማ ከወረዳው አስወጥቶ ከከተማው የማስኬድ እና የታሰሩ ሰዎችን የማስፈታት እርምጃ ተወስዷል። አምባ ጊዮርጊስ ማን ነው ይሄንን እንቅስቃሴ ሲመራ የነበረው ያውቃሉ? ህዝቡ ነው ራሱ። ከሌ እንደው በድርጅቱም ደረጃ ከሌ ይመራዋል በግለሰቡ? ከላይ ነው ማለት አይቻልም። ህዝቡ ነው የሚመራው ይህንን እንቅስቃሴ። እሺ ከሁላችንም ቁጥጥር ውጭ ነው ይሄ። በህይወትና በአካል ላይ የደረሰ ጉዳት አለ እንዴ? በንብረት ነው እንጂ በህይወትና በአካል የደረሰ የለም። በትላንትናው ዛሬ ጎንደር እንደሚታወቀው ዋና ከተማው ሶስተኛ ቀኑ ነው። ምንም አይነት እንቅስቃሴ የለም የትራንስፖርትም፣ የሰዎችም እንቅስቃሴ፣ ሱቅ ወጥቶ እቃ የመግዛትም የመሸጥም አንድም አይነት የንግድም የምንም አይነት እንቅስቃሴ የለም። ሶስተኛ ቀኑ ነው። ማርቆሱም እንደዚሁ ትላንት የተጀመረው ቀጥሎ ውሎ እንደውም ንጉሥ ተክለ ሃይማኖት አደባባይ የሚባል አለ፣ ማርቆስ ላይ እዚያ አካባቢ ነጋዴዎች ተደራጅተው ሰላማዊ ሰልፍ እናደርጋለን የታሰሩት ልጆቻችን ናቸው ይፈቱ ብለው ከስራ ማቆሙ ጎን ለጎን ነጋዴ ተደራጅቶ ወጥቶ ጥያቄያችሁን አቅርቡልን እንጠይቃችሁ እንመልስላችሁ የሚል የዞኑ አስተዳዳሪና ከንቲባው ሀሳብ ሰጥተዋቸው በሲኒማ ቤት ገብተው ጥያቄ እንዲያቀርቡ አድርገዋቸዋል። ጥያቄያቸው ምንድን ነው? ሶስት ነገር ነው የጠየቁት። አንደኛ የታሰሩ ልጆቻችን፣ ወንድሞቻችን፣ ወገኖቻችን ይፈቱ በአስቸኳይ ይለቀቁ። ሁለተኛ ከሌላ አካባቢ የማናውቀው የመከላከያ ኃይል መጥቶ ከተማዋን የወረራት ስለሆነ በአስቸኳይ ይወጣልን። ሶስተኛ የወልቃይት የአማራ የማንነት ጥያቄ በአስቸኳይ መልስ ይሰጠል የሚል ጥያቄዎችን አቅርበው በውይይቱ ላይ ስላልተግባቡ አብዛኛዎቹ ረግጠው ነው የወጡት። በዚሁ በደብረ ማርቆስ ከተማ ውስጥ ታስረው ከነበሩ ቁጥራቸው ከስምንት መቶ በላይ የሚሆን ሰዎች መካከል ግማሹ ትናንት ከሰዓት በኋላ መለቀቃቸውንም የመኢአዱ መሪ ገልጸዋል። በአማራ ክልል በአጠቃላይ በተለይ ደግሞ ጎንደርና ደብረ ማርቆስ ውስጥ ስላለው ሁኔታ ትናንት አግኝቼ የጠየኳቸው የአማራ ብሔራዊ ክልላዊ መንግስት ኮሚዩኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁን በሁለቱ ከተሞች ውስጥ አገልግሎት ሰጪዎች ሥራ እንዳቆሙ ገልጸዋል። የደብረ ማርቆሱ ሙሉ በሙሉ ባይሆንም መንግሥት ከሕዝቡ ጋር የተወያየ መሆኑንም አመልክተዋል። አቶ ንጉሱ አቶ ንጉሱ መግለጫቸውን የሰጡኝ ትናንት በመሆኑ የጊዜ አገላለጻቸውንም በዚያው መሰረት እንድትገነዘቡልኝ ይጠይቃለሁ። በጎንደር በጎንደር ከተማ ከትናንትና ጀምሮ የበወረቀት ዜጋውን የሚያስፈራራ የአገልግሎት የሚሰጡ ተሽከርካሪዎችን፣ አገልግሎት የሚሰጡ ሆቴሎችን የመሳሰሉትን በአጠቃላይ ተቋማት አገልግሎት ከሰጡ ጥቃት እንደሚሰነዘርባቸው የሚያስፈራራ የጎንደር ህዝብ ቀደም ሲል ከደረሰበት ጉዳቱ የቅርብ በመሆኑ ሙሉ በሙሉ ከዛ ድባብ የወጣ ባለመሆኑ ያንን የስጋት ድባብ፣ ያንን የጭንቀት ድባብ በመደመር በመደረብ አስተዋጽኦ የሚያበረክቱ መልእክቶች እና ጥሪዎች፣ ማስፈራሪያዎች በህብረተሰቡ ውስጥ እንደተሰራጩ በቂ መረጃ አለን። በዚህም ምክንያት ባጃጆች፣ ታክሲዎች በአጠቃላይ አገልግሎት ሰጪ ተቋማት ትናንትናና ዛሬ አቁመዋል። ከህብረተሰቡ ጋራ በጉዳዩ ላይ ውይይት እየተደረገ ህብረተሰቡ መንግስት ምን እስክንሆን ነው የሚጠብቀን? በደንብ አጣርቶ እርምጃ ይውሰድልን፣ ሰላም እንፈልጋለን። ባለፈው ሳምንትም ከአመራሩ ጋር ተወያይተን ይሄንን አቋማችን አሳውቀናል። ስለዚህ ይሄንን መንግስት ከጎናችን ቆሞ ያስቁምልን፣ ሀይ ይበልልን እያለ ነው። በምን መድረክ ነው ይሄንን መልዕክት የሚያስተላልፈው ሰው በምን መንገዶች ነው? ሰፊ መድረኮች ተፈጥረው ውይይት ተደርጓል። የአመራሩ በየደረጃው የከተማ አስተዳደሩ የክልል አመራርም በፌዴራል ደረጃ አመራሩም መጥቶ ጎንደር ላይ ከልዩ ልዩ ህብረተሰብ ክሎች ጋር ሰፊ ውይይት አድርጓል። ከደብረ ማርቆስ አኳያ ደብረ ማርቆስ ከተማ አስተዳደር የሰልፍ ሙከራዎች ነበሩ። እነዚህ ሙከራዎች እንደ ባህር ዳርም እንደ ጎንደርም ሲጠነሰሱም ሲወጠኑም ደብረ ማርቆስን የማፈራረስ ዓላማ ነበራቸው። ደብረ ማርቆስን የመጉዳት ዓላማ ነበራቸው። ይሄንን አበክረን ለህብረተሰቡ ስንነግር፣ ለህብረተሰቡ ስናስረዳ፣ እንደ ሌሎቹ አካባቢዎች ሁሉ ከህብረተሰቡ ጋር ውይይት ሲደረግ ቆይቷል። በውይይቱም የተደረሰበት ስምምነት አሁንም ደብረ ማርቆስንና አካባቢውን የብጥብጥ ማዕከል አናደርግም፣ ሰላማችን እንፈልጋለን። የምናነሳቸውን ጥያቄዎች ደግሞ አዳምጡን፣ እናነሳለን ስለዚህ በውይይት ላይ የተመሰረተ ከችግር የሚያወጣ ስራ እንስራ የሚል ህብረተሰቡ ይህንን አቋም ስለያዘ በዚህ ስምምነት ተደርጎ ያው በደብረ ማርቆስ ቅድም የገለጽኩት እውነታ ነው ያለው። ከዛ ውጪ ግን አሁንም በተደጋጋሚ ስጋቱ ስላለ በደብረ ማርቆስ ጥቂት ሱቆች እና ሆቴሎች አገልግሎት አልሰጡም ዛሬ። ስለዚህ በደብረ ማርቆስ ግን መላ የትራንስፖርት አገልግሎት መላ የሱቅና የሆቴል የመሳሰሉት አገልግሎቶች ቆሟል፣ የሚለው ከእውነት የራቀ ነው። እኛ ባለን መረጃ በገመገም ነው ማርቆስ እነዚህ የፍርሃት ድባብ ያላቸው አንዳንዱም ህገ ወጥ በሆነ መልኩ ስርአት አልባ በሆነ መልኩ የማሰራራትም እንቅስቃሴዎች ስላሉ እነዚህ እነዚህ ህብረተሰቡ ላይ ተጽዕኖ አሳድረው ዛሬ ያልተከፈቱ አገልግሎት ያልሰጡ ሱቆችና ሆቴሎች አሉ። ከእነዚህ ጋር ውይይት አድርገን ለእነዚህ ሰዎች ዋስትናም እንደምንሰጣቸው አረጋግጠን ወደ አገልግሎት ይገባሉ። በአጠቃላይ ግን ክልላዊ ሁኔታው ቀደም ካሉት ሳምንታት ወደ ተረጋጋ ሁኔታ ህብረተሰቡም አጀንዳው እየተቀየረ መሆኑን አጀንዳው ክልል የማተራመስ አጀንዳው እዚህም እዛም ሁከት የመፍጠር እናም ሄዶ ሄዶ መጨረሻ ላይ ስርዓት የማፍረስ ሀገር የማፍረስ ጉዳይ መሆኑን እየተገነዘበ በየአካባቢው የሰላሙ ጠበቃ ለመሆን እየሰራ ነው ያለውና አጠቃላይ ክልላችን ሲወሰድ እጅግ ሰላማዊ ነው። በምስራቅ አማራ፣ በወልዲያ፣ በመቄት፣ በዋድላ፣ በላሊበላ አካባቢ ያለው ሁኔታ ሰሞኑን ውጥረት የበዛበት እንደነበር እና ከፍተኛ የታጠቀ የመንግስት ኃይል እንቅስቃሴ መኖሩም ወልዲያ ላይ እሁድ ሊደረግ ታስቦ የነበረ ሰልፍ በፍራቻ ምክንያት መቅረቱን የመኢአድ ዋና ጸሐፊ አቶ አዳነ ጥላሁን ትናንት ስለሰጡኝ መግለጫ የክልሉን መንግስት ቃል አቀባይ አቶ ንጉሱ ጥላሁንን ጠይቄ ነበር። በምስራቁ የአማራ ክፍል የጠቃቀስካቸው ወረዳዎች በአጠቃላይ ሰላማዊ ናቸው። ከፍተኛ የታጠቀ ኃይል በዋድላና በመቄት በወልዲያ በተለየ ሁኔታ ሊያንቀሳቅሰው የሚችለው ምንም ምክንያት የለም። ነገር ግን ባለን መረጃ የጸጥታ መዋቅሩን ባለው መረጃ የህብረተሰቡን ህይወት የህብረተሰቡን ሀብት ንብረት ወደ ውድመትና ወደ ጥፋት የሚያመሩ እንቅስቃሴዎች ሊታዩ በታሰበባቸውና በቂ ዝግጅት በተደረገባቸው አካባቢዎች ባለው መረጃ መሰረት ህብረተሰቡም ራሱ ስለሚፈልገው መንግስትም ግዴታ ስላለበት ይህንን የማድረግ ግዴታ ስላለበት የጸጥታ መዋቅሩ በስነ ምግባሩና ባለው መረጃ መሰረት ላይ አድርጎ ይንቀሳቀሳል። ወሎ ውስጥ በሀብሮ ወረዳ መርሳ ላይ ከትናንት በስቲያ ከሰዓት በኋላ የሰማያዊ ፓርቲ ሁለት አባላት ታፍነው መወሰዳቸውንና በሌሎችም ወረዳዎች የታሰሩ መኖራቸውን ስምና ቦታ እየጠሩ የዘረዘሩልኝን የመኢአዱን ዋና ጸሐፊ የአቶ አዳነ ጥላሁንን መግለጫ ማንስቼላቸው በፖለቲካ ምክንያት የታሰረ ማንም እንደሌለ ነገር ግን በወንጀል የተጠረጠሩ ካሉ ጉዳዩ እስከሚጣራ በቁጥጥር ስር እንዲቆዩ እንደሚደረግ የክልሉ መንግሥት ቃል አቀባይ አክለው ገልጸዋል። የተሟሉ ቃለ ምልልሶችን የያዙ ዘገባዎቻችንን ከዌብሳይታችን ማግኘት ይቻላል። ሰለሞንን ለዘገባው እናመሰግናለን። በዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የሪፑብሊካውያን ፓርቲውን ወክለው የሚወዳደሩት ዶናልድ ትራምፕ የመከላከያ ስልቶች ያሉትን ዝርዝር ዕቅድ ትላንት ይፋ አድርገዋል። የትራምፕ አስተዳደር ወደ አሜሪካ በሚገቡ ሰዎች ላይ እጅግ የተጠናከረ ፍተሻ እንዲደረግና ፍተሻው የአስተሳሰብ ወይም አመለካከት ግምገማንም እንዲጨምር ተናግረዋል። ትራምፕ ሲያነሷቸው ከቆዩ እጅግ አወዛጋቢ የሚባሉ ሀሳቦቻቸው መካከል ፕሬዚደንት ኦባማንና የቀድሞዊቱን የአሜሪካ የውጭ ጉዳይ ሚኒስትር ሂለሪ ክሊንተንን እስላማዊ መንግስት ነኝ በሚለው ቡድን ፈጣሪነት የወነጀሉበት ያለፈው ሳምንት ንግግራቸው አዲስ ጭቅጭቅ አስነስቷል። ምንም እንኳ ትራምፕ ዘግየት ብለው ያንን ያልኩት ለመሳለቅ ያህል ነበር ቢሉም፣ መለስ ብለው ደግሞ ብዙም መሳለቄ አልነበረም ብለዋል። ሰሎሞን አባተ ተጨማሪ ያለው። እስላማዊ መንግስት ቡድንን የፈጠሩት ፕሬዚደንት ባራክ ኦባማ ናቸው ማለታቸው የሪፐብሊካን ፓርቲው ፕሬዚደንታዊ እጩ ዶናልድ ትራምፕ አዲስ ንግግር አጭሯል። ሚስተር ትራምፕ ሐሙስ የምረጡኝ ቅስቀሳ ያደርጉ በነበረበት ንግግራቸው የእስላማዊ መንግስት ቡድን ፈጣሪና ተባባሪ ፈጣሪ ፕሬዚደንት ኦባማና የቀድሞዪቱ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ናቸው ብለዋል። በመሰረቱ በብዙ መንገዶች እነርሱ ፕሬዚዳንት ኦባማን ያከብሯቸዋል። አይሲስ ፕሬዚዳንት ኦባማን ያከብራል። አይሲስን የፈጠሩት እርሳቸው ናቸው። የአይሲስ ፈጣሪ ናቸው፣ ፈጣሪው ናቸው። አይሲስን የፈጠሩት እርሳቸው ናቸው። እናም ተባባሪ ፈጣሪው ጠማማዋ ሂለሪ ክሊንተን እንደሆነች እነግራችኋለሁ። ተባባሪ ፈጣሪ ጠማማዋ ሂለሪ ክሊንተን። ትራምፕ ቀድሞ የሚሰጧቸው በነበሩ መግለጫዎችና በንግግሮቻቸው የውጭ ጉዳይ ሚኒስትር ክሊንተን ፖሊሲዎች የሽብር ቡድኖች እንዲፈጠሩና እንዲስፋፉ አበረታተዋል እያሉ ሲከሱ ቆይተዋል። በመካከለኛው ምስራቅ የዛሬ ገጽታ ውስጥ የኦባማ አስተዳደርም የተጫወተው ሚና እንዳለ በመናገር ትራምፕ ቀድሞም ይዘውት የቆዩትን ክስ አጠናክረዋል። ዋይት ሃውስ ቤተ መንግሥት ለዚህ የትራምፕ ክስ እሰጥ አገባ ውስጥ የመግባት ፍላጎት እንደሌለው አሳውቋል። የክሊንተን ዘመቻ ግን የትራምፕ ክስ ሐሰት ነው ብሏል። ትራምፕ ማክሰኞም ሰጥተውት በነበረ ንግግር ውስጥ የዩናይትድ ስቴትስ ሕገ መንግሥት ሁለተኛ ማሻሻያ አደጋ ላይ መውደቁን ሲናገሩ ምናልባት የጦር መሳሪያ በግል መያዝን የሚፈቅደው የዚህ የሕገ መንግሥቱ ማሻሻያ ደጋፊዎችና አራማጆች ያንን ለማስቆም ሊያደርጉ የሚችሉት ነገር እንዳለ ማመላከታቸው በክሊንተን ላይ አንዳች አደጋ እንዲጣል መቀስቀሳቸው ነው ተብሎ በብዙዎች ዘንድ በመተርጎሙ ብዙ ቁጣን አስነስቶባቸዋል። ሂለሪ ሁለተኛውን ማሻሻያ ለመሰረዝ ለመሻር ይከጅላሉ። በነገራችን ላይ የራሳቸውን ዳኞች የሚመርጡ ወይም የሚሾሙ ከሆነ ምንም ልታርጉ አትችሉ ወገኖች። ይሁን እንጂ የሁለተኛው ማሻሻያ ሰዎች አንዳች ነገር ማድረግ ትችሉ ይሆናል፣ አላውቅም። አንዳንድ እንደራሴዎችና የቀድሞ የብሔራዊ ደህንነት መሪዎች የትራምፕ ንግግር ሁከትን ማነሳሳት ተደርጎ ሊተረጎም እንደሚችል ተናግረዋል። የአሜሪካው ማዕከላዊ ስለላ ተቋም ሲአይኤ የቀድሞ ዳይሬክተርና የብሔራዊ ደህንነቱ መስሪያ ቤትም ዳይሬክተር የነበሩት ማይክል ሃይደን ሲኤንኤን ለሚባለው የዜና አውታር በሰጡት ማብራሪያ ይህችን ቃል የተነፈሰው ከዚያ አዳራሽ ውጭ የነበረ ሰው ቢሆን ኖሮ ወዲያው የሚገኘው በፖሊስ መኪና የጀርባ መቀመጫ ላይ ነበር ብለዋል። የፖለቲካ ግድያ የመፈጸምን መልእክት የያዘ ወዘቢስ ቀልድ አይነት እንደነበረም ነው የትራምፕን መልእክት ሃይደን የተመለከቱት። የተወካዮች ምክር ቤቱ አፈ ጉባኤ ሪፐብሊካኑ የዊስካንሰን እንደራሴ ፖል ራያንም ለዚያ ቀልድ ምላሽ የሰጡት ፈጥነው ነበር። ትራምፕ ነገር አበላሹ አይነት ስለዚህ የሁለተኛው ማሻሻያ ንግግር ሰምቻለሁ። ይሄ ቀልዱ መረር እንዳለ የሚያስመስል ነው። ፈጥነው ያስተካክሉታል ብዬ አስባለሁ። በእንደዚህ አይነት ነገር አይቀለድም። እንግዲህ ያ የማክሰኞና የረቡዕ ግለትና የቃላት ተኩስ ሳይበርድ ነው ኦባማና ክሊንተን የእስላማዊ መንግሥት ቡድን ግብረ አበር ፈጣሪዎች ናቸው ሲሉ ትራምፕ አዲስ ክብሪት የጫሩት እስላማዊ መንግሥት ቡድን የኢራቅና የሶሪያን ስፋት ያለው ግዛት ተቆጣጥሮ የነበረ እጅግ ጨካኝና አረመኔያዊ ልቦና ያላቸው ጂሃዲስቶች የፈጠሩትና የሚያንቀሳቅሱት ቡድን ነው። የእስላማዊ መንግሥት ቡድን መገለጫዎች ሰው ማረድ፣ በውሃ አፍኖና አስጥሞ መግደል፣ የሰውን ልጅ በቁመናው አቃጥሎ መግደል፣ መድፈር፣ በባርነት መያዝና የመሳሰሉት ናቸው። እስላማዊ መንግሥት የበቀለው አልቃይዳ በሚባለው የሽብር ቡድን ውስጥ ሲሆን የበዙት መሥራቾቹ ሱኒ ሙስሊሞች ነበሩ አልቃይዳ በኢራቅ አይኤስአይ፣ ተብሎ በዮርዳኖሳዊው አቡ ሙሳብ አልዛርቃዊ ነበር በአውሮፓውያኑ የዘመን አቆጣጠር በ2004 ዓ ም የዛሬ 12 ዓመት ማለት ነው ሲመሰረት ይመራ የነበረው። ትራምፕ በኦባማ ላይ የተናገሩት ነገር ያናድዳል ያሉት ፎረን ፖሊሲ ግሩፕ የሚባለው ቡድን ዋና ሥራ አስፈጻሚ ዴቪድ ሮትኮፍ ይህቺ ቃል ወትሮም ኦባማ ሙስሊም ናቸው ኦባማ አሜሪካዊ አይደሉም፣ ኦባማ የሌላው አሜሪካዊ ሐሳብ፣ ቀልብ፣ ግብና እሴቶች የሏቸውም የሚሉ ክሶችን ለማጠናከር የተወረወረች ነች ብለዋል። በእርግጥ አንዳንድ ሪፐብሊካን መሪዎች፣ ተንታኞችና ሌሎችም ፖለቲከኞች ኦባማና ክሊንተን እስላማዊ መንግሥት ቡድንን ኢራቅና ሶርያ ውስጥ ያንን ያህል ሲንሰራፋ በደንብ አልረገጡትም፣ ብዙ አልከፉበትም እያሉ ይወቅሳሉ። ይህንን ያህል የትራምፕን ያህል ርቀው ሄደው ግን የሽብርና የሁከቱ ቡድን ፈጣሪዎች ኦባማና ክሊንተን ናቸው የሚል ክፉ ቃል ወጥቷቸው አያውቅም። በእርግጥ ትራምፕ በሪፐብሊካን ፓርቲ ውስጥ በተካሄደው ትንቅንቅ ውስጥ እንዲህ አይነቱ ስትራቴጂ ሰርቶላቸው ነበር የሚሉ ተንታኞች፣ ያ ተመሳሳይ መሳሪያ ግን ዘንድሮ ይተኩስላቸዋል፣ ይገድልላቸዋል ብለው እንደማያስቡ ይናገራሉ። አድማጮች፣ አሁን የምሽቱ ምርጥ ዜማ ነው። ሰዓቱ አዳነች፣ ሙዚቃ እናስተዋውቅ እናስተዋውቅ ምንድን ነው ያሰብከው ለምሽቱ? አንድ ቀደም ያለ የቆየ ዜማ ነገር ግን በልዩ ስልት የተጫወቱት ነው። ገላይዋ ይላል ርዕሱ። ብዙዎች የሚያስታውሱት ይመስለኛል። እንስማቸው እንስማቸው።

እንሳ ስብሱዬ ገላኤወ ሳልም ሻርና አችዬወ ሳልም ሻርና አችዬወ ጠዋት በማለዳ ገላኤወ ካፋፍ ወጣና አችዬወ ካፋፍ ወጣና ገላወ

አቀናባሪያችን ደሳለኝ መኮንን ለሙዚቃ ያለው ጊዜ ይሄው ነው እያለ ነው። አድማጮች የምትከታተሉት በ19 ፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዳነች ፍስሀየንን ሁለተኛውን አጋማሽ ጀምረናል። አድማጮች አሁን ለዚህ ክፍል ቀዳሚ ወደሆነው ቅንብራችን ሐኪሞን ይጠይቁ ሐኪሞን ይጠይቁ፣ ለምሽቱ ዚካ በተለይ በዩናይትድ ስቴትስ በትንኞች አማካኝነት የመተላለፉን የቅርብ ጊዜ ዜና ተከትሎ የደቀነውን አዲስ ስጋት ተንተርሶ የተሰናዳ ተከታታይ ልዩ ዝግጅት ሁለተኛ ክፍል ነው ይዞ የቀረበው ከዚህ ቀደም ወረርሽኙን አስመልክቶ ለአማርኛ አንባቢዎች በተከታታይ ያቀርቧቸው ባሉት ትምህርታዊ የሕክምና ጽሁፎች መነሻነት ለምሽቱ ዶክተር አሸናፊ ዋቅቶላን ጋብዘናል። የሐኪሙን ይጠይቁ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ቀጥሎ ይቀርባል። ዶክተር አሸናፊ በቀጥታ በትንኛ አማካኝነት ከሰው ወደ ሰው የተላለፉ 14 የዚካ ክስተቶች ወይም ድንገቶች በዩናይት ስቴትስ ፍሎሪዳ ግዛት አንዲት ቀበሌ የመታየታቸውን ዜና ተንተርሶ የዛሬ ሁለት ሳምንት ካደረግነው የቀዳሚ ክፍል ቃለ ምልልስ ወዲህ የታዩ ሁኔታዎችን በመመልከት ብንጀምረው። እሺ በጣም አመሰግናለሁ። የመጀመሪያው እንግዲህ ቁጥሩ ትንሽ መጨመሩ ነው። በፍሎሪዳ በተለይ ማያሚ አካባቢ አንድ ስኩዌር ማይል ነው የሚሉት። እዛ አካባቢ ካለች ሁለት ሰው ጀምሮ ወደ ሀያ አምስት ደርሷል። ሌላው አዲስ ነገር ቴክሳስ ውስጥ ትላንት ከዚህ ፍሎሪዳ እዛ ቦታ ከሄደ ሰው ጋር የተነሳ ነው የሚሉት እና እንደ ሀገር ውስጥ ተጓዥ ማለት ነው። ከቴክሳስ ፍሎሪዳ ሄደው ከፍሎሪዳ እንደዚሁም በድንቢ የተላለፈ አለ። እንግዲህ አሁን ያለነው ሞቃቱ ጊዜ ስለሆነ ተወሰነ ጊዜ ድረስ ያ ስጋቱ አለ። እንግዲህ ቀዝቃዛው ወራት በምንገባበት ጊዜ እጅግ በጣም ይቀንሳል። ወደ ኋላ ስናይ ማለት ነው። ዶክተር አሸናፊ ቫይረሱ ከአንድ ሰው ወደ ሌላ ሰው ሊሰራጭ የሚችልበትን የጊዜ ገደብ ከግምት በማስገባት አንድ ሰው ወደ አንድ ቫይረስ ወዳለበት ቦታ ከተጓዘ በኋላ ምን ያህል ጊዜ ቆይቶ ነው ምልክቶችን ሊያሳይ የሚችለው? ለምሳሌ ወደ ሪዮ ለኦሎምፒክ ተጉዞ የሚመጣ ሰው የመጋለጥ እድል ቢኖረው በምን ያህል ጊዜ ውስጥ ነው ማወቅ የሚችለው? እሺ የመደላደል ጊዜ ወይም ኢንኩቤሽን ፔሬድ የምንለውን ነው የምትጠይቀኛለው። ልክ ነው። ይሄ በቢምቢ የሚተላለፈው የዜካ ቫይረስ በሽታ ከሁለት እስከ አስራ ሁለት ቀን ድረስ ባለው ነው በቢምቢ የሚተላለ የአንድ ሰው ቢምቢ ቢነክሰው እና ያ ቢምቢ ደግሞ የዜካ ቫይረስ ተሸካሚ ከሆነ ከሁለት እስከ አስራ ሁለት ቀን ባለው ጊዜ ውስጥ ነው እንግዲህ እስካሁን የሚተ በሌሎች መተላለፊያ ዘዴዎች አንድ ሰው ለዚህ ቫይረስ ቢጋለጥ ይህ የመደላደል ያሉት ጊዜ ለወጥ ይሆን? ዚካ ብዙ አዳዲስ ነገሮች የምንማርበት በሽታ ሆናልና በዙ ላይ ወደፊት ጽሁፎች ይወጣሉ የሚል ተስፋ አለ። አንዱ ማሳሰቢያ የዚካ ወረርሽኝ ባለባቸው አካባቢዎች መጓዝን የተመለከተ አነጋጋሪ ጉዳይ ቀደም ሲል ወደ ኦሎምፒኳ መናኸሪያ ወደ ሪዮ የመሄዱን ጉዞ አስመልክቶ የሳይንስ ሰዎች ጭምር የተወዛገቡበትን በሰፊው ተወያይተንበታል። ይኸውም ጊዜው ደርሶ እንደተፈራው ሳይሆን ውጤቱ እንግዲህ ወደ ኋላ የሚታወቅም ቢሆን ብዙዎች በስፍራው ተገኝተው ውድድሮች ተካሂደው የተለመደው የኦሎምፒክ ባህል ሳይቋረጥ ቀጥሏል። አላስፈላጊ የሆነ ጉዞ እንዳይደረግ ማስጠንቀቁ ግን ዛሬም ያለ ነውና የዩናይት ስቴትስን የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲን ጨምሮ ወደዚች ፍሎሪዳ ውስጥ ወደምትገኝ ቀበሌ አላስፈላጊ የሆነ ጉዞ አታድርጉ ያላችሁም ጥንቃቄ አድርጉ የሚሉ ምክሮችን እየሰጡ ነውና ማን ነው መጓዝ የሌለበት? በተለይ መጓዝ የሌለበት የህብረተሰብ ክፍል አለ ወይ? ከተጓዘስ ምን ማድረግ ይችላል? አንድ ሰው የግድ የሚጓዝበት ሁኔታ ቢኖር እንግዲህ በሪዮ ኦሎምፒክም አይተነዋል። አሁን እዚህ ፍሎሪዳ ውስጥም ባለው ሰፈራዊ ትልልፍ ማለት የዛው ሎካል የምንለው ትልልፍ ባለበት ሁኔታ ውስጥ ትልቁ ነገር እርጉዝ ነፍሰ ጡሮች ወደዛ አይሄዱ ነው። ምክንያቱም ይሄን ደግመን ደጋግመን እንደምንለው በሽሉ ላይ ወይም በሚወለድ ውጻን ላይ ማይክሮ ክፋሌ ከጭቅላት ማነስ ጋራ የሚመጡ ሌሎች ጣጣዎች እንዳይከተሉ፣ ትልቁ የሚፈራው ውስብስቦች ይሄ ስለሆነ ነው። ከዚህ በተረፈ ሰዎች መሄድ ካለባቸው ትልቁ የመጀመሪያው እንግዲህ ዋነኛው የመተላለፊያው መንገድ የቢንቢ ንክሻ ስለሆነ የቢንቢ ንክሻውን መከላከል ነው። ብዙ መመሪያዎች ወጥተዋል፣ በደብሊውኤችኦም፣ በሲዲሲም በሌሎችም እሱን ለመከላከል እንግዲህ አንደኛ የሚኖሩበት የሚተኙበት ቦታ ላይ ቢንቢ እንዳይገባ መስኮቶቹ፣ በሮቹ ወንፊት ያላቸው ስክሪን ያለው ማለት ነው። አልጋውም ላይ እንደ መረብ የመሱ የድንቢ መከላከያ መረቦች ያስፈልጋሉ። ይሄ በጠዋት ጀምሮ የሚመጣ ድንቢ ነው የኤዲስ ድንቢ የሚባለው ና በሱ ምክንያት ያለንበት አካባቢ ሁሉ ውሀ ሊያጠራቅም የሚችሉ ነገሮችን ሁሉ ማንሳት፣ መድፋት፣ ማጽዳት ያስፈልጋል። በዚህ ላይ ደግሞ ኬሚካሎች የተፈቀዱ የተጠኑ ኬሚካሎች ያሉ እና የቢምቢ አባራሪ ኬሚካሎች እነሱ መቀባት ያስፈልጋል። እሱ እንዴት አድርጎ እንደሚቀቡው መመሪያዎች ሁሉ ወጥተዋል። ከልብስ ስር ሳይሆን የተጋለጠ ላይ ነው የሚቀባው ከልብስ ውጭ የሚውል ተጋልጦ የሚታይ ሰውነት አካል ላይ ክፍል ነው እና በተቻለ መጠን ደግሞ ልብስ የሚለበሰው ረጅም ረጅም እጅጌ የሆነ እግርም ቁምጣ ሳይሆን ለሙሉውን፣ እንግዲህ በሙቀት ጊዜ ውስጥ አስቸጋሪ ሊሆን ይችላል። እንደዚህ ያደረጉ የቢምቢውን ንክሻ መቆጣጠር ነው ዋነኛው። ከዚህ ጋር በተያያዘ ደግሞ እንግዲህ በበሽታው መተላለፊያ ከቢምቢ ንክሻ ውጪ በአነስተኛ ቁጥርም ቢሆንም ሌሎችም ስላሉ ማለትም በግብረ ስጋ ግንኙነት ድሮ ከወንድ ወደ ሴት ብቻ ነበር የምንለው። አሁን ቢያንስ ቢያንስ አንድ ዘገባያ ስለነበረ ከሴትም ወደ ወንድ ሊተላለፍ ስለሚችል ኮንዶም መጠቀም ያስፈልጋል። እንግዲህ እዛ ተጉዞ የሚመለሱ ሰዎች ጓደኞቻቸው ወይም ሚስቶቻቸው እርግዞ ከሆኑ ግብረ ስጋ ግንኙነት ጭራሹን መቆጠብ ወይም ያንዳንድ ግብረ ስጋ ግንኙነት ባደረጉ ጊዜ ሁሉ ኮንዶም መጠቀም እርግዝና እስኪ ያልቅ ድረስ ያስፈልጋል። ደግሞ እርጉዝ ካልሆኑ ሴቶችም ደግሞ ተመላሾቹ ወንዶች ከሆኑ የተወሰነ ጊዜ እንደዚሁ በተለይ መቆጠር ያስፈልጋቸዋል አለኮንዶም ከማድረግ መልካም። ዶክተር አሸናፊ አቅቶላ የዚካ ቫይረስን በዩናይት ስቴትስ መከሰት ተንተርሶ በመከላከያዎቹና ና የሕክምና ሂደቱ የሚኖሩ ሁኔታዎችን ጨምረው በዝርዝር አስረድተውናል። ይህ ምናልባትም እንደ ዩናይት ስቴትስ ባለ ደጋግመን እንደምናነሳው የተሻለ የበሽታዎች መቆጣጠሪያና መከታተያ ስርዓት ባለበት መከሰቱ ከዚህ ሂደት የሚቀሰሙ ትምህርቶች ኢትዮጵያን በመሰሉ አገሮች ቢከሰት ምን ማድረግ ይቻላል፣ እንዴት ሲሆናል ለሚለውም ትምህርት እንደሚቀሰም መገመት ይቻላል። በሌሎች ተከታታይ ፕሮግራሞቻችን መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ግን ለጊዜው አመሰግናለሁ። ጊዜ ርስትልኝ። እኔም ቮይስ ኦፍ አሜሪካን እጅግ በጣም አመሰግናለሁ። አድማጮች በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችን ይቀጥላል። አሁን ሌላ ሳምንታዊ ቅንብር፣ ንግድና ምጣኔ ሀብት። የምሽቱ ንግድና ምጣኔ ሀብት ዝግጅት ከማንዴላ የዋሽንግተን የወጣቶች መሪነት መርሃ ግብር ተሳታፊ ኢትዮጵያውያን ጋር በንግድ ስራ አጀማመር ዙሪያ የተካሄደው ውይይት ይዘናል። ሄኖክ ሰማ ጊዜር ያቀርበዋል። አብርሃም እንድሪያስ እባላለሁ። አብርሃም እንድሪያስ የሚል ፌስቡክ ላይ ፈልጋችሁ አድ ብታደርጉኝ በቢዝነስና ኢንተርፕርነርሽፕ እንዲሁም አግሪፕርነርሽፕ ግብርናንና ኢንተርፕርነርሽፕን አንድ ላይ ባጣመረ መልክ ዲስከስ ለማድረግ በጣም ደስተኛ ነኝ እያልኩ አቀብላለሁ እግዚአብሔር አይክብርልኝ መጥቻ ያደጣል። ሌላ እኔ ግሩም አሰፋ ይባላለሁ። ልታገኙ ከፈለጋችሁ ፌስቡክ ላይ ግሩም አሰፋ ጂአር ደብል ኦኤም አሰፋ ነው። በዛ መልኩ ልንገናኝ እንችላለን። ከፊልምና ከስቶሪቴሊንግ ጋር የተገናኘ ማንኛውም አይነት ስራ መስራት የሚፈልግ ሰው ካለ አብሬያችሁ ልሰራ ሙሉ ፈቃደኛ ማዘር፣ ሰላም ብሉኝ። በነገራችን ላይ ሰፈሬ ልጅ ነው፣ ሽሮ ሜዳ። እናቱ እኔ ኤለመንታሪ ትምህርት ቤት የተማርኩበት ያስተምሩ ነበር። ክላስ እንደማይገባ የጠርጥር። እሺ፣ አመሰግናለሁ። እኔ ምህረት አምሳሉ እባላለሁኝ። ፌስቡክ ፔጅ ምህረት አምሳሉ ኤም ኤች አር ኢ ቲ አምሳሉ። ትዊተር ላይም አለሁኝ፣ አክቲቭ ነኝ፣ ምህረት አምሳሉ። ማንኛውንም የእናቶችና የህፃናት ጤናን በሚመለከት እንዲሁም ደግሞ የሴቶች ትምህርት ላይ ማንኛውንም ምክር ለሚፈልጉ አለሁኝ። አመሰግናለሁ። ሞላሊ በላይ ይባላለሁ። በኮንደ ዩኒቨርሲቲ ነው የምሰራው። ፌስቡክ ላይ ሞላሊ በላይ ብላችሁ ታገኙኛላችሁ። በተለያየ የማስተማር የምርምርና የማህበረሰብ አገልግሎት ስራ ያላችሁ ኮንታክት ብታደርጉኝ እመልሳለሁ። አመሰግናለሁ። እንግዲህ ፕሬዚዳንት ኦባማ ስለ መሪነት ሲናገሩ ስለ ራሳቸውም ልምድ ሲገልጹ ነበረ። በንግድም በፖለቲካም ማንኛውም ነጋዴ ሀብታም ልሁን ብሎ አይደለም የሚነሳው ለውጥ ላምጣ ብሎ የተነሱ የስቲቭ ጆብስን ሁኔታ አንስተዋል። የምትሰራውም ስራሱን ነው ለውጥ ለማምጣት ለገበሬዎች የማያገኟቸውን አገልግሎቶች ማቅረብ ነው። ፈተናዎች እንዳሉብ ከዚህ በፊት ተነጋግረናል። እስኪ ፈተናዎች እንዴት እንደምትወጣቸው እንነጋገር። አገልግሎቱን ማድረስ አንድ ጉዳይ ነው፣ ግን ከዛም አልፎ የገንዘብ ጉዳይ አለ፣ የአቅም ጉዳይ እሱን። በኢትዮጵያ ያለውን ሁኔታ ስትገለጽ፣ ፋይናንሱን በተመለከተ ስታርታፕ ሲኮን የምትጀምረው ትንሽ ገንዘብ ይዘህ ነው። ስለዚህ ቨርቲካሊ ወደ ላይ በምታድግበት ወቅት በቂ ገንዘብ ስለማይኖርህ የምታስበውን ነገር ለማስፈጸም ከሰዎች ገንዘብ ትበደራለ፣ ከድርጅቶች ገንዘብ ትበደራለ፣ ከባንክ ገንዘብ ትበደራለ። እነዚህ ገንዘቦች ደግሞ የሚመለሱ ናቸው። ቢዝነስ በአሰምሽን ነው ብዙ ጊዜ የሚሰራው። ጥናት ላይም ቢሆን ገበያ ትክክል ይሆናል ደንበኛ ይከፍለኛል፣ ዝናብ በትክክል ይዘንባል፣ ገበሬው ምርት ይኖረዋል ብለህ አስዩም አድርገ ስለዚህ እኔም ገንዘቤን አገኛለሁ ብለህ ነው የምትሄደው። ከዚህ ፋክተሮች ውስጥ አንደኛው በማይሆንበት ወቅት ገንዘብህን አታገኝም፣ ኮሚትመንትን መወጣት አትችልም። ስለዚህ አልተሳካልኝም ብሎ የማሰብ ወይም ቢዝነሱን እስከመተው ማሰብ አይነት ደረጃ ትደርሳለህ። በዛ ጊዜ ወቅት ግን መጀመሪያ የተነሳህበትን ማሰብ ነው። ወደፊት እደርስበታለሁ ብለህ የምታስበውን በደንብ ማሰብ ነው። አጠገብ ያሉ ሰዎች ምናልባት ለምን ትጨነቃለ፣ ለምን አተወውም? ከዚህ የተሻለ ቦታ አለ ብለው ሊያሳዩ ይችላሉ። ግን እዛ ቦታ ላይ በጣም ጽናት ይፈልጋል፣ ጸንቶ ማለፍን ይፈልጋል። ሌላው ሶሻል ቻሌንጆች አሉ። እኔ እንዳልኩ በጣም የናፈኳቸው ሚስቴና ሁለት ልጆች አሉ። ስለዚህ እዚህ አሜሪካን አንድ የተማርነው ነገር ወይም እንደ ልምድ ያየነው ነው ነገር ምንድን ነው? ለቤተሰቦቻቸው ትልቅ ትልቅ ግምትና ትልቅ ዋጋ ይከፍላሉ። ስታርታፕ ስትሆን ኢትዮጵያ ውስጥ ምናልባት ወደ ገጠር ብዙ መጓዝ ይኖርብሃል። ከአስር ቀን በላይ ልትቆይ ትችላለህ። ለቤተሰብ በቂ ጊዜ አትሰጥም። እህት ወልዳ ላጠይቅ ትችላለህ። ጓደኛ ቤተሰብ ሞቶበት ላጠይቅ ትችላለህ። እነዚህ ቻሌንጆች አይ ቲንክ እኔን ብቻ ፎከስ ያደረጉ ሳይሆን ሁሉም ቦታ የሚያጋጥሙ ናቸው። አሁን ስለ ችግሮቹ ስንነጋገር ችግሮች መፈጠራቸው መኖራቸው፣ ፈተናዎች መኖራቸው አንድ ጉዳይ ነው። አሁን ቅድም ስለ ገንዘብ ስንነጋገር ፕሬዚዳንት ባራክ ኦባማ ከተናገሩት እንደው በእኔ እይታ በጣም ትልቅ ነገር የመሰለኝ ስራ ፈጣሪዎችን የሚያበረታታ የገበያ ቦታ እንፍጠር ብለው የተናገሩታል። የገበያ ቦታ በምንል ጊዜ የገንዘብ ስርዓቱ በአግባቡ የተዋቀረ መሆን አለበት። ስለዚህ ገንዘብ የማይገኝ ከሆነ ገንዘብ የሚገኝባቸው ባህላዊና ባህላዊ ያልሆኑ መንገዶችም አሉ። እነሱ እንዴት ነው የሚሆነው? ሜትሮሎጂ፣ ዝናብ ይዘንባል አይዘንብ። እሱ ደግሞ የንግድ ሪስክ ከሱ ጋር የተያዙ ሁኔታዎች አሉ። እሱን ተመልክቶ ደግሞ ኢንሹራንስ መግዛት ይቻላል። እነዚህ የገበያ ስርዓቶች ናቸው። እሱን በማመቻቸት ሂደት በመፍጠር አሰራር በመፍጠር ረገድ በእያንዳንዳችሁ በምትሰሩት ስራ ተገቢ የሆነ ጥያቄ የሚያስነሳ ይመስለኛል። እና እስቲ ስለ እሱ እንነጋገር። ተመራቂዎች የስራ እድል ሊፈጠርላቸው ይገባል። እሳቸውም ሲያወሩ የነበሩት የግሉ ኢኮኖሚ መጠናከር አለበት፣ የመንግስት ብቻ አይደለም እና የግሉ ሴክተር ከተጠናከረ የተማሪዎች የተለያየ ስራ የሚያገኙ ከሆነ ሁሉም ተባብሮ የሚሰራ ከሆነ ለውጥ እንደሚመጣ ነው የተናገሩት እና ይህን ነገር ደግሞ አይ ቲንክ ሁሉ የሁላችንም ኃላፊነት እንደሆነ ተሰምቶኛል። አንድ ነገር ለመጨመር ነው። ሌላው የትምህርት ሲስተሙ የስራ ፈጣሪነትን የሚያበረታታ ተማሪዎች ተምረው ስራ ለማግኘት ወይም ደግሞ የሚያገኙት ስራ የተማሩትን አይነት ትምህርት አፕላይ እንዲያረጉ የማያስችላቸው ከሆነ በጣም ተስፋ መቁረጥን እና የወጣቱን የሞራል መውደቅን ያስከትላል። እና የትምህርት ሲስተሙ ራሱ የስራ ፈጣሪነትን የሚያበረታታ መሆን አለበትም ብለዋል። ሌላ አንድ ነገር ያው መጨማመራረት ስራ ሊጨምርበት ና ከናይጄሪያ የመጡ ፌሎዎች ሲነግሩኝ የነበረው ነገር አንድ እኛ አገር የሌለ በጣም ስላሳሰበኝ እዚህ ጋር ልናገር ና የናይጄሪያ ባንኮች በአመት እስከ መቶ ቢሊዮን ዶላር ለትንንሽ ቢዝነሶች እንዲያበድሩ መንግስት ያስገድዳቸዋል። ያ ደግሞ እኛ አገር ያልተለመደ ነው። ስራ መፍጠር የሚያስፈልግ ከሆነ ግዴታ ትንሽ ስራዎችን ፋይናንስ ማድረግ ያስፈልጋል። ያ ደግሞ መንግስት ግዴታ መንግስት እንኳ ባይሳተፍበት አሁን የግል ባንኮች በጣም የተስፋፉ ነው። እነሱን በተወሰነ ፐርሰንት እንዲሳተፉ ሊያደርጋቸው ይገባል እላለሁ። በነገራችሁ ላይ የዛሬ ሁለት ዓመት ከመጡ የያሊ መርሃ ግብር ተከታታዮች ሚካኤል የሚባል ታውቁት ከሆነ የመካከለኛ ገቢ ላላቸው የንግድ ተቋማት ጥቃቅንና አነስተኛ በመንግስትም ሆነ መንግስታዊ ባልሆኑ ድርጅቶችም የሚሰጡ የብድር ሁኔታዎች አሉ። እሱ እንዲያውም ከዚህ ፕሮጀክቱ አሸንፎ ነው ወደ ኢትዮጵያ የተመለሰው እና ብዙ ስራዎች ይሰራል። ገንዘብ ካለ በሰማይ መንገድ አለ ነው። ሀሳቦች ደግሞ አንዳንድ ጊዜ በሰማይ ላይ የተንጠለጠሉ ሊሆኑ ይችላሉ። እነዚህን ሀሳቦች ለማስኬድ ገንዘብ ከኪስ አይደለም የገንዘብ ስርዓት ነው እየተነጋገርን ያለ ነው እና የምትሉት ነገር በጣም ትክክል የሆነ ነገር ነው። ስለዚህ ስለ ቢዝነስና ኢንተርፕሪነርሺፕ ስራ ፈጠራ ስናወራ ትልልቅ ፈጠራዎች ከሌላ ቦታ ከሩቅ ቦታ አይደለም የሚመጡት። እንደ ኢትዮጵያ በተለይ ብዙ ህዝብ ባለበት ሀገር በዙሪያችን ያለውን ችግሮች በዙሪያችን ያለውን ችግሮች ና እኛ ያለንን አቅም አይተን ማርኬት የምንፈልግ ከሆነ በጣም ብዙ የሚሰሩ ስራዎች አሉ የመጀመሪያው ችግር ገንዘብ ነው ስንል ነበረ ገንዘብን ደግሞ የማግኛ መንገዶች ከዚህ በፊትም እንደሚታወቀው 80 ፐርሰንት የሚሆነው የዓለም ስታርታፕ ቢዝነሶች የሚጀመረው ከጓደኛና ከቤተሰብ በሚገኝ ገንዘብ ነው ስለዚህ ቤተሰብና ጓደኛ አካባቢ ያለውን ሪሶርስ ሪስክን በቀነሰ መልክ አሰባስቦ ወደ ስራ መግባት ነው። ወለድም የለውም። ስለዚህ ወደ ስራ መግባት ነው። ቢዝነሶች በአጭር ጊዜ ላይሳኩ ይችላሉ። የስኬት መንገዳቸው አንድ አመት ሊሆን ይችላል፣ ሁለት አመት፣ አስር አመት ሊሆን ይችላል። እነዛ ግን ኤክስፒሪየንስ በጣም ጥሩ ነው እና አንድ ጥሩ ሞቶ አለች። ብዙ ስታርታፖች የሚጠቀሙባት ትራይ አን ፌይል በዶን ፌይል ቱ ትራይ ይባላል። ስለዚህ እየሞከሩ መውደቅ በራሱ መውደቅ የሚባል ነገር የለም። አክቹዋሊ ትምህርት ነው ያለው። ኤግዛክትሊ። ስለዚህ ይሄን ለመጨመር ነው። እናመሰግናቸዋለን። አትቤዋ ማሀሪክ ሄኖክ ሰማ፣ ሄኖክን ለዝግጅቱ እናመሰግናለን። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ፕሬዚደንት ባራክ ኦባማ በቅርቡ በመከላከያ ሚኒስቴር ከብሔራዊ የጸጥታ ምክር ቤታቸው ጋር ስብሰባ ካካሄዱ በኋላ በሰጡት መግለጫ የአይስል የእስልምና መንግስት ነኝ ባዩ ቡድን መሪዎች ሶሪያና ኢራቅ ውስጥ ድል እንደሚመቱ ያውቁታል ሲሉ የተናገሩትን በማስታወስ ነው የዛሬው ርዕሰ አንቀጽ ጽሁፉን የጀመረው። የሁለቱ ሀገሮች ኃይሎች ከጸረ አይስል ጥምረት በሚያገኙት ድጋፍ እየታገዙ በቡድኑ ላይ መጠነ ሰፊ ድሎችን ተቀዳጅተዋል። ቁልፍ የሆኑ አካባቢዎችን ነጥቀው ተቆጣጥረዋል። አሁን ደግሞ ወደ ሞሱል መገስገሳቸውን ቀጥለዋል። ሶሪያ ውስጥ ደግሞ የአይስል ጠንካራ ይዞታ ወደ ሆነችው ወደ ራካ የመጨረሻውን መግቢያ እየቆረጡት ናቸው ሲሉ ፕሬዝደንቱ አስረድተዋል ብሏል ርዕሰ አንቀጹ። የፀረ አይስል ትግል ወታደራዊው ዘርፍ ከፍተኛ ድሎችን እያሳየ መሆኑን ፕሬዝደንቱ ተናግረዋል። የህብረቱ የአየር ኃይል አሸባሪዎቹ ሊሸሸጉ የሚሞክሩበትን ኢላማ ሁሉ መደብደባቸውን ቀጥለዋል። አሜሪካውያን አብራሪዎች በሲቪሎች ላይ ጉዳት እንዳይደርስ ለመከላከል የተቻላቸውን ሁሉ እያደረጉ ናቸው። በአንጻሩ አይሲል ሰላማዊውን ህዝብ እንደ መከላከያ ጋሻ እየተጠቀመበት ነው ሲል ርዕስ አንቀጹ ጨምሮ አውስቷል። ጽሁፉን ሲቀጥልም የህብረቱና የሀገር ውስጥ ኃይሎቹ ከፍተኛ የአይሲል መሪዎችና ተዋጊ አዛዦችን መደምሰሳቸውን የቀጠሉ ሲሆን ይህም በድርጅቱ እዝና ቁጥጥር እንዲሁም ስነ ስርዓት ላይ ጉዳት እያስከተለ ነው ብሏል። አንድም የአይሲል መሪ አያመልጥም፣ የገቡበት ገብተን ማደናችንን እንቀጥላለን ሲሉ ፕሬዚደንት ባራክ ኦባማ የተናገሩትን ጠቅሶታል። ሽብርተኛው ቡድን በሶሪያም በኢራቅም ድል መመታቱን ቀጥሏል። የኢራቅ ኃይሎች ፋሉጃን ተቆጣጥረው ወደ ኤፍራጠስ ወንዝ ሸለቆ እየገሰገሱ ናቸው። በጤግሮስ ወንዝ አቅጣጫም ካያራ ከተማን ተቆጣጥረው እስካሁን በሽብርተኛው ቡድን እጅ ያለችው ከሁሉም ትልቋ ከተማ ሞሱል ላይ ጥቃት ለመክፈት እየተዘጋጁ ናቸው ሲል ርሳን ገጹ አስረድቷል። ሶሪያ ውስጥም፣ አሉ ፕሬዝደንት ኦባማ፣ በልዩ ኃይሎቻችንና በአየር ኃይል የሚታገዘው የሶሪያውያን ኃይሎች ጥምረት አይሲል ላይ ጥቃት ሊከፍት እየተሰናዳ ነው። የቡድኑ ተዋጊዎች መግቢያና አውሮፓ ውስጥ ጥቃት ለማድረስ የሚነሱት ሽብርተኞች መደበቂያ ወደ ሆነችው ማንቢጅ ከተማም እየገሰገሰ ነው። ሽብርተኛው ቡድን ይህችን ከተማ ላለመነጠቅ ብርቱ ውጊያ የሚያካሂደው በዚህ ምክንያት ነው ሲሉ ፕሬዚደንት ባራክ ኦባማ አስገንዝበዋል። አይ ሲል አሉ ፕሬዚደንቱ አያይዘው፣ በዓመት ውስጥ ሶሪያም ይሁን ኢራቅ ውስጥ አንድም የተሳካ ጥቃት አላካሄደም። ራሳቸው የቡድኑ መሪዎች ሽንፈት በሽንፈት ላይ እንደሚጠብቃቸው አውቀውታል። ለተከታዮቻቸው በሚያስተላልፏቸው መልእክቶች ሞሱልንም ራካንም ሳንነጠቅ አንቀርም እያሉ ናቸው። አልተሳሳቱም። ሞሱልና ራካን ይለቃሉ። ያለማቋረጥ እየደበደብን ገፍትረን እናስወጣቸዋለን ሲሉ ፕሬዝደንት ባራክ ኦባማ የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን ያጠቃልላል። ቀደም ሲል የሰማችሁት አድማጮች ቀደም ባለው የኢትዮጵያውያን በተለያዩ ዩናይትድ ስቴትስ ግዛቶች እና አውሮፓ ሰሞኑን የኢትዮጵያ መንግስት እርምጃዎች በመቃወም ያካሄዷቸው የተቃውሞ ሰልፎች በመግቢያው ከጠቆሙት በቦስተን የታየውን የተመለከተው ዘገባ ያለመቅረቡን ለማስታወስ እንወዳለን። ዝግጅታችን በዚሁ አበቃ። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ። ነገ እንገናኛለን። Thank